የመካከለኛው ምስራቅና አካባቢው ሀገራት በአፍሪካ ቀንድ ስትራቴጂካዊ ጥቅማቸውን ለማስከበር እሽቅድምድም ገብተዋል። ከሳውዲ አረቢያ እስከ ኢራን ከኳታር እስከ ቱርክ መራኮት ውስጥ ቢኖሩበትም ጠንከር ያለ እንቅስቃሴ እያደረገች ያለችው ግን የተባበሩት አረብ ኤምሬቶች ናት። በጦርነት ስትታመስ ከነበረችው ሱማሊያ ራሷን አግልላ መንግስት የመሠረተችው ሱማሌላንድ በምክር ቤቱ አማካኝነት ባለፈው እሁድ ያሳለፈችው ውሳኔም የባሕረ ሰላጤዋ ሀገር ብርቱ ፍላጎት ውጤት ነው። የሶማሌላንድ ምክር ቤት የተባበሩት አረብ ኤሚሬቶች በበርበራ ወደብ የጦር ሰፈር እንድትገነባ ይሁንታውን ሰጥቷል። በጥቂት ተቃውሞ የጸደቀው የሁለቱ ሀገራት ስምምነት ለ25 ዓመታት እንደሚቆይ ተዘግቧል። ስምምነቱ የተባበሩት አረብ ኤሚሬቶች በምትገነባው ወደብ አማካኝነት ማንኛውንም ወታደራዊ ቁሳቁስ ያለ ቀረጥ እንድታስገባ ያስችላታል። ጦሯም የበርበራ ዓለም አቀፍ አየር ማረፊያንም እንደ ልብ እንዲጠቀም የሚፈቅድ ነው። ከተቃዋሚዎች ከፍተኛ ትችትን እያስተናገደ ያለውን ይህን ስምምነት የሱማሌላንድ ፕሬዝደንት አህመድ ሴላኒዮ ገና ዓለም አቀፍ እውቅና እንኳ ያላገኘችው ሀገራቸው በምትኩ የምትጠቀመውን በማንሳት ተከላክለውታል። አወዛጋቢ እየተባለለት የሁለቱ ሀገራት ስምምነት ለኢትዮጵያና ለአፍሪካ ቀንድ ሀገራት ያለው ፖለቲካዊና መልክዓ ምድራዊ አንድምታ እያወያየ ይገኛል። የተባበሩት አረብ ኤሚሬቶች በአፍሪካ ቀንድ ላይ ያላትን መስፋፋት አስመልክቶ ሰፋ ያለ ጽሑፍ ያሳተሙት የጸጥታ ጉዳዮች ተንታኙ አሌክስ ሜሎን በሁለቱ ሀገራት መካከል ያለው ጠበቅ ያለ ትብብር ቆየት ቢልም ካለፈው ሁለት ዓመት ወዲህ ይበልጥ ጠንክሯል ይላሉ። ከሁለት ቀናት በፊት የጸደቀው ስምምነት ለኢትዮጵያ ያለውን አንድምታም ያብራራሉ። ባለፈው ግንቦት ወር የተባበሩት አረብ ኤሚሬቶች የወደብ አንቀሳቃሽ የሆነው ዲፒ ወርልድ የበርበራ ወደብን ለማስተዳደር ኮንትራት አሸንፏል። በጦር ሰፈሩ ላይ የነበረው ድርድር የቀጠለው ከዚያ በኋላ ነበር። ይህ በሶማሌላንድ እና የተባበሩት አረብ ኤሚሬቶች እንደዚሁም በቀሩት የአፍሪቃ ቀንድ ሀገራት ግንኙነት ላይ በእርግጥም አንድምታ ይኖረዋል። ለኢትዮጵያ በተለይ ይህ ጠቃሚ ነው። የስምምነቱ አካል የሆነውን የበርበራ መተላለፊያን የመገንባት የተባበሩት አረብ ኤሚሬቶች ታከናውናለች። ይህ አውራ ጎዳና ወደብ አልባ ከሆነችው ኢትዮጵያ ተነስቶ ሶማሌላንድን አቋርጦ የሚያልፍና የወጪ ገቢ መተላለፊያ የሚሆን ነው። በአሁኑ ወቅት ከኢትዮጵያ የሚመጣ ማንኛውም ነገር በጅቡቲ ወደብ በኩል ነው የሚያልፈው። ይህ በበርበራ እየተገነባ ያለው አዲስ ወደብና ይህ አውራ ጎዳና ለኢትዮጵያ በእርግጠኝነት ትልቅ ልዩነት ያመጣል። በጸደቀው ስምምነት መሰረት የተባበሩት አረብ ኤሚሬቶች ከበርበራ ከተማ ዋጃሌ የተሰኘች ወደብ ከተማ ድረስ አውራ ጎዳና ትገነባለች። የበርበራ ዓለም አቀፍ አየር ማረፊያንም እንድታድስና እንድታዘምን ይጠበቃል። የኤሚሬቶቹ ግንባታ ኢትዮጵያን ይበልጥ ወደ በርበራ ወደብ የሚስብና ጅቡቲ በብቸኝነት ተቆጣጥራ የነበረውን የሀገሪቱን የወጪ ገቢ የወደብ አገልግሎት ለሌላም የሚያካፍል እንደሆነ አሌክስ ያስረዳሉ። ኤሚሬቶቹ በሱማሌላንድ የሚያደርጉትን እንቅስቃሴ ብቻ ሳይሆን በኤርትራም ያላቸውን ይዞታ እያጠናከሩ መጥተዋል። በዚያ የነበራቸውን ጊዜያዊ የጦር ማቆያ ወደ ጦር ሰፈር ቀይረዋል። የተዋጊ አውሮፕላኖች ማረፊያና ወደብ በአሰብ ላይ ገንብተዋል። አሰብን ለጦር ሰፈርነት ለፈቀደው የኤርትራ መንግስትም በምትኩ ጠቀም ያለ እርዳታ እንደሰጡ ተንታኞች ይናገራሉ። ኤምሬቶች በሶማሊያ ምርጫ ከዋና ተዋናዮች መካከል አንዱ ነበሩ። ከፑንትላንድ ጋርም ጥሩ የሚባል ትብብር አላቸው። ከግብፅና ሱዳን ጋርም ጥብቅ ግንኙነት መስርተዋል። እነዚህ የተባበሩት አረብ ኤሚሬቶች አካሄዶች ለኢትዮጵያ ስጋት ሊደቅኑ ይችላሉን? በዓለም አቀፉ የደህንነት ተቋም ስትራትፎር ከፍተኛ ተንታኝ ሲምታክ ጉዳዩን ከሁለት አቅጣጫ ይመለከቱታል። በተባበሩት አረብ ኤምሬቶች እንቅስቃሴ ኢትዮጵያ ስጋት ሊገባት ይገባል ብዬ አላስብም። የተባበሩት አረብ ኤምሬቶች ከግብጽና ሱዳን ጋር እንዳላቸው ሁሉ በተመሳሳይ ሁኔታም ከኢትዮጵያም ጋር አላቸው። በየሀገራቱ የሚያፈሱትን መዋዕለ ንዋይ እንደ ኢትዮጵያ ካሉ ሀገራት ጋር ግንኙነት ለመመስረት ይጠቀሙበታል። እንደ ጫና ማሳደሪያነትም ያገለግላቸዋል። በዚህ መልኩ ካየነው የተባበሩት አረብ ኤሚሬቶች እያደረገች ካለችው ኢትዮጵያን ነጥሎ ኢላማ የሚያደርግ ነገር የለም። በሌላ በኩል ነገሩን በኢትዮጵያ ምልከታ ካየነው አሁን እየሆነ ያለው ኤርትራን የሚያጠናክር ይሆናል። ኤርትራ ከተባበሩት አረብ ኤሚሬቶች ጋር ባላት ግንኙነት የምትቀበለው መዋዕለ ነዋይና እያደገ የሚመጣው ወታደራዊ አቅሟ በእርግጥም በሆነ ደረጃ ለአዲስ አበባ ተጨባጭ ስጋት ይደቅናል።